ሰላም ጤና ስጥልኝ። የተከበራችሁ አድማጮቻችን እንደምን አምሽታችኋል? የእሁድ ምሽት የካቲት 26 2015 ዓ ም የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ እንቆያለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም ሁልጊዜ በእሁድ ምሽት እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን ውስጥ መራርጠን ለእናንተ ይሆናሉ ያልናቸውን ይዘን ነው ወደ እናንተ የመጣነው። በሳምንት ውስጥ ከተሰሙ ጥንቅሮቻችን ታዲያ ቀዳሚ ልናደርግ የወደድነው የቦረናውን ድርቅ በተመለከተ አዲስ አበባ ላይ ለተጎጂዎች የሚደረገውን ድጋፍ ነው። ድጋፉ በዋና አስተባባሪነት እያሰባሰበው የሚገኘው የጉዞ አድዋ አስተባባሪ ሆነው ያሬድ ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከሰኞ እለት አንስቶ ሕብረተሰቡ የተለያዩ እርዳታዎችን በማቅረብ እየተሳተፈ መሆኑን ተናግሯል። የሕብረተሰቡ ምላሽ አበረታች መሆኑን የገለጸው ደግሞ ሌላው አስተባባሪ ድምፃዊ አቡሽ ዘለቀ ነው። ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም ኮንሰርት ማዘጋጀትን ጨምሮ በተለያየ መልኩ እርዳታ የማሰባሰብ ስራው እንደሚቀጥልም ገልጿል። ኬኔዲ አባተ በዚህ ዙሪያ ያሰናዳው ዘገባ የምሽቱ ቀዳሚ ዘገባችን ነው። አንድ መቶ ሃያ ሰባተኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትናንት የካቲት 20 ጀምሮ ድርቅ ክፉኛ ላጠቃው ለቦረና ሕዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው። በአሁኑ ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው የቦረና ሕዝባችን ድጋፍ ብናደርግ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሀሳብ ነው። ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን፣ ህብረትን የበለጠ ያጎላልናል አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ የአንድነት ምልክትን ማሳየት ይቻላል በሚል ለቦረና ህዝብ በመድረስ አንድነት የምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው። እዚ ያለ ነው። እስካሁን ድረስ እያሰባሰብ ነው ያለነው የማይበላሹ ደረቅ ምግቦችን ነው፣ ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህም ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች እና ብስኩቶች እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለ ነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው። እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምፃዊ ቴድሮስ ካሳሁን ቴዲ አፍሮ አንድ ሚሊየን ብር ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አርአያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል። የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምፃዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል። በእርግጥ በሀገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅለዋል። የራቡም ጉዳይ እንደዛ ነው። ነገር ግን ይህን ነገር ስናወራበት ነበር፣ በምን አይነት መንገድ መተጋገዝ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሀሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይሄን ነገር ለመስራት እየሞከርን እንገኛለን። ግን ውጤቱ በጣም ጥሩ ነው እስካሁን ያለው ነገር። ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም ይሄ ነገር የቦረናውን እግዚአብሔር ረድቶን የተወሰነ የሆነ ደረጃ ካደረስን በኋላ ኮንሰርትም እያሰብን ነው እሱን እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመድረስ እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዛ ቦረና ለመድረስ እህል እያሰባሰብን ነው። ከግለሰብ እስከ ተቋም የተለያዩ አካላትን በስፍራው ተገኝተው እንደየአቅማቸው ድጋፍ በማቅረብ ላይ ይገኛሉ። ስሜ ኤደን ሰማሁ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የያሬድ ሽመቴ ላይ ወገኖቻችን እና ጊዜ የሚለውን አይቼ ነው የመጣሁት ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይህ ግዴታችን ነው። ኢትዮጵያዊነት ማንነታችን ነው። መረዳዳት ባህላችንም ጭምር ነው። በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል። ያንን በማየት ጓደኞቼን አስተባብረ የተቻላችንን ማት በቂም ባይሆን ግን እኛ ምን እናደርገው ሌላውንም ያነሳሳል ከሚል አኳያ የተወሰነ ዱቄትና መኮረኒ ነው ይዘን የመጣ ነው። ደበበ ወርቁ እባላለሁ አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝ እና ነገሩ በጣም አስፈሪ ስለሆነ ካለኝ ላካፍል ብዬ ይችን የድርሻ ንጄ ይዤ መጥቻለሁ። ይህ ማናችንም ኢትዮጵያዊ ግዴታችን ነው። መረዳዳት አለብን። እኛ እርስ በርስ ካልተሳሰብን ማን ያስባል? የተቻለው ምረዳ እነኝህ ሰዎች ከሞት እናድናቸዋለን። ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው ዕለት ጀምሮ የህብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ህብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል። በእርግጥ በቦረና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ጠነከረ። ተከታታይ ሶስት አመት ዝናብ አልዘነበም በጣም ትልቅ የማህበራዊ ቀውሶችን አምጥተዋል ኢኮኖሚ ወዘተ ቤተሰቦችም እኮ እዛ ናቸው እና ሄዳለሁ በየጊዜው ሄዳለሁ ገጠሩንም በደንብ አውቀዋለሁ እና ያለው ነገር ትንሽ ከባድ ነው ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉ እና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት መተጋገዝ መረዳዳት አንድ ላይ መቆም ከራሳችን አልፈን ብዙ ነገሮችን ማሰብ እንዳለብን ይሰማኛል። አሁን እሱ ነው ጊዜው የሚፈልገው። እንደ ዜጋ ሁሉም ሰው በሰሜኑም፣ በደቡቡም፣ በምስራቁም በምዕራቡም ብዙ ችግሮች አሉና አለን ከጎናችሁ ነን በማለት ይህን ጊዜ እንድናልፈው ጥሪ ያቀርባለሁ። ያው የተባበረ ክንድ እንግዲህ በጣም መካች ነው እና በጣም ትንንሽ ብሮች ተሰብስበው በጣም ትልቅ ብር መሆን ይችላሉ። ጥቂት ሰዎች ብዙ ብዙ ብር እንዲያወጡ አንፈልግም። በጣም ብዙ ሰዎች ጥቂት ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል የምንፈልገው የኢትዮጵያን አንድነት፣ ምንፈልገው መተባበርን፣ ምንፈልገው አብሮ መቆምን፣ ምንፈልገው አብሮ መስራትን፣ እንዲህ ላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ሕዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ የምናቀርበው በመላው ዓለም የሚገኘው ሕዝባችን እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ እርዳታ ላይ እንዲሳተፍና 127ኛው የአድዋ ድል በዓልን ለቦረና ህዝብ በመድረስ እንድናስበው ነው። ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች የአስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጸሐፊ ጌታቸው ተአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል ሌ ክልል በኦሮሚያ ክልልና በሞያሌ በድምሩ ብር 206 ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠን ልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው የምናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው ለመላው ኢትዮጵያውያን ጥሪውን ያቀርባል። በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓ ም አጋማሽ ጀምሮ ቢያንስ ለአራት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ 59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 33 ሚሊዮን የቀንድ ከብቶች መሞታቸውንና ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። እናንተ አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። ኤልሳ ጌጡ ከመቶ ሰላሳ ሺህ በላይ ተከታዮች ያሉት የኢትዮ ኤልሲ ዩቱብ ገጽ መስራች ናት። ኤልሳ በዩቱብ ገጹ አማካኝነት ስለ ሴቶች ጤና ስነውበት ራስን መጠበቅ በዘመናዊ አኗኗር ውስጥ ሊደረጉ ስለሚገቡ ስነ ምግባሮች እውቀቷን ታጋራለች። ከኤልሳ ጋር ያደረኩት ቆይታ ቀጥሎ ይቀርባል። በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እንግዳችን ስለሆንሽ በጣም አመሰግናለሁ። እስቲ ሙሉ ስምሽን ማንነትሽን፣ ራስሽን ለተመልካቾቻችን አስተዋውቂልን። ዕድሉን ስለሰጣችሁኝ ከልቤ አመሰግናለሁ። በዚህ አጋጣሚ ደግሞ ኤልሳ እባላለሁ። የሁለት ልጆች እናት ነኝ። ባለትዳር ነኝ። ተወልጄ ያደግኩት ኢትዮጵያ ነው። ርኤች ባይባልም የሆነ ጉርምስና እድሜ ውስጥ ነው ወደ ጣሊያን የመጣሁት። እዚህ ሀያ ዓመት ይሆነኛል አሁን በዚህ አመት በጣም ነው የማመሰግነው በድጋሚ። እንግዲህ ኤልሲ ኢትዮ የተሰኘ የዩቲዩብ ገጽ አለሽ። እዛ ላይ በአብዛኛው ደግሞ ለሴቶች የሚሆኑ የህይወት ተሞክሮችሽን፣ ያኗኗር ዘዬዎችን የሚያሳዩ ነገሮችን ነው በብዛት የምታጋሪው እና ኤልሲ ኢትዮ የተሰኘው ይሄ የዩቲዩብ ገጽ እንዴት ነው ሊጀመር የቻለው? እስቲ ስለ ገጽሽ ጥቂት ነገሮች በይኝ። ኢትዮ ኤልሲ እውነት ለመናገር ዩቲዩብ ከጀመርኩኝ በኋላ ነው ስሙን የቀየርኩት። መጀመሪያ ስነሳ ኤልሲስ ፊውዥን ላይፍ ስታይል ነበረ የጀመርኩት እና እንደውም በጣም ብዙ ሰው የሚያቀኝ በፊውዥን ላይፍ ስታይል ነው ብዙ ጊዜ እኛ ኢትዮጵያኖች በተለያየ ሀገር በምንገኝበት ጊዜ ከራሳችን ያደግንበት አኗኗር ዘይቤ አለ። የምንኖርበት ሀገር ደግሞ የሚያስተምረን የአኗኗር ዘይቤ አለ እና እነዚህ የራሳችን ያደግንበት ሲዋሃድ ከምንኖርበት የአኗኗር ዘይቤ ጋር እኔ በደረስኩበት፣ እንዴት ነው በተረዳሁት መጠን በጣም የሆነ ጥሩ የአኗኗር ዘይቤ ያስተምረናል ብዬ ላለው እና አንዳንዴ ደግሞ ከምንኖርበት ሀገር ጋር በማንዋሃድበት ጊዜ በጣም ብዙ ዋጋ እንከፍላለን። አጭር የሆነችዋን መንገድ ከአገሩ ሕዝብ ጋር ስላልተቀላቀልን ወይንም ስላልተዋሃድን ሀንድ እንጎዳለን እና ያንን ጉዳት በተለያየ በኖርኩበት በዞርኩበት ሀገራቶች በጣም እውቀቱ እያላቸው ካፓሲቲው እያላቸው ፖስብሊቲው እያላቸው አንዳንዴ ራስን ከማግለል የተነሳ የሚጎዱ ወገኖቻችን አሉና እነሱ ማደፋፈር አሁን ትልቅ ደስታ ይሰጠኛል። እንግዲህ በአብዛኛው ትኩረትሽ የአኗኗር ዘይ ወይም ደግሞ ይሄ ላይፍ ስታይል የሚባለው ላይ ነው እና በእርግጥ ልትጠቅሹ ሞክረሻዋል በውጭ ሀገር ስትኖሪ ያየሻቸው ተግዳሮቶች አሉ የቋንቋ ሊሆን ይችላል ወይም ደግሞ ባህል አለማወቅ ሊሆን ይችላል እና አንቺ ይህንን ነገር እንዴት ልታዳብሪዎች አልሽ? እስካሁን ባልሳሳት እስከ መቶ ስልሳ ቪዲዮ ሰርች አለው በተለያየ አይነት ሀሳቦች ማለት ነው። ሴቶች ላይ ትኩረት የማደርገው በእኔ አመለካከት እንግዲህ በሰለጠኑት ዓለም ሴቶች ምን ያህል በኑሯችን ላይ ኢንፍሉዌንስ እያደረጉ እንደሆነ እናያቸዋለን በተለያየ ዙሪያ እና ሴቶች እንዴት ነው ሀሳባቸውን ሰብሰብ አድርገው በእርግጥ ነው የሆነ የእድሜ ክልል አለን። ትዳር ትበት ልጆች የምንወልድበት ልጆች የምናሳድግበት የቤቱ ነገር የራሳችን ፐርሰናል ላይፉ የግል ኑሯችን ብዙ ሰዓታችንን የሚቆጣጠርበት ጊዜ አለ። ያችን ወቅት ካለፍን በኋላ ልጆቻችን ራሳቸው እኛን ይፈልጉናል። ያስተማርናቸው ናቸው ቦታ እናት ሁል ጊዜ ትልቅ ተምሳሌት ናት። እና ሴቶቻችን ብዙ አቅም እያላቸው ያንን ያላቸውን አቅም እንዲጠቀሙ በማለት ነው። በተለይ ደግሞ ይሄ ኤትኬት ተብሎ የሚታወቀውን ነገር ወይም ደግሞ ከስነ ምግባር ጋር በአውሮፓ ከአኗኗር ዘይ ጋር ተያይዘው ያሉ የስልጣኔ ምልክት ተደርገው የሚወሰዱ በግብዣዋ ወቅት ስለሚለበሱ ልብሶች ሊሆን ይችላል፣ ወይም ደግሞ መሰናዳዎች ሊሆን ይችላል። እነሱ ላይ ታተኩሪያለሽ እና አንቺ ይሄንን ነገር እንዴት ልታዳብሪ ይቻልሽ? ከዚህ ጋር ተያይዞ ውስጥ ደግሞ ግንዛቤ ውስጥ መግባት አለበት የምትው ነገር ምንድን ነው? በዚህ ጉዳይ ላይ ብዙ ጊዜ እኛ ዋጋ የምንከፍልበት ነገር ነው። አስተዳደጋችን እኛ ብዙ ጊዜ በተለይ ለሴት ልጅ አስተዳደጋችን፣ ባህላችን፣ ሃይማኖታችን የሆነ ትንሽ ቆጠብ እንድንል ወይንም ደግሞ የሆነ አነጋገር ላይ አደራረግ ላይ ብዙ ነገሮቻችን የሆነ እንዴት ነው የተቆጠበ ነው። ያ አስተዳደግ በሰለጠኑት ዓለም እንደ ስነ ምግባር ሳይሆን የሚያዩት ብዙ ጊዜ የሚረዱት እንደ በታቸኝነት መንፈስ እንደ ተሸማቀቀ ሰው እንደደነገጠ ሰው አድርገው ነው ብዙ ጊዜ አንደርስታንድ የሚያደርጉት እና እኔ ራሱ ብዙ ዋጋ ያስከፈለኝ ነገር ነው እና ያንን ነገር እርግፍ አድርገን ያደግንበትን እንተው አልልም። ምክንያቱም ያ ማንነታችን ነው፣ ይጠቅመናል። ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም አኳኋን በመረዳት ቦታ ላይም ቢሆን ሰብአዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ ብናደርገው ብዬ ላለው፣ አለባበስ በተመለከተ ወይንም ደግሞ አነጋገር በተመለከተ አቀማመጥ በተመለከተ ብዙ ነገሮቻችን ወደኋላ መለስ ብለን ብናይ የአባቶቻችን የእናቶቻችን ያሳደጉን እነሱ ሲተገብሩት የነበረው ባህሪ ነው። ብዙ ነገሮቻችን እኮ ኤደን፣ የቤተሰቦቻችንን ብናስተውላቸው በጣም የሚገርም የስልጣኔ አኳኋን አላቸው። ብዙ ጊዜ ግን ቸልተኝነት ነው እኛ እነዚህ አይነት ነገሮችን ትኩረት እንዳንሰጣቸው የሚያደርገን። ባይኔ ተገጽሽ ላይ የምታነሻቸው ሀሳቦች መካከል እንደው ሴቶች መሀል ለመውራት ራሱ ትንሽ የሚከብዱ ነገሮችን ወደ ሚዲያ ይዘሽ መተሽ ሴቶችን ታስተምራለች። በተለይ ደግሞ ከንጽህና አጠባበቅ ጋር ሊሆን ይችላል። ራስን ከመጠበቅ ጋር ተያይዘው የግል የሚባሉ ነገሮችንም ሁላ አንስተሻል፣ እንደ ርዕስ ማለት ነው። ስለ ፓንት ንጽህና፣ ስለ ማፀና ንጽህና አጠባበቅ እንዲሁም ደግሞ የተለያዩ ነገሮችንም እንደ ርዕስ ይዘሽ ትመጫለሽ። ለምን እነሱን ለመምረጥ ደፈርሽ? ብዙ ጊዜ የኛ ሕዝብ በተለያየ ሁሉም አለ ለመቼ ግን አብዛኞቻችን ከበድ ብሎ አንድ ነገር ካልመጣብን ሐኪም ጋር አንሄድም። ወይንም ደግሞ ያለው የኑሮ ውጣውረድ የተለያዩ ኮርሶች እንድንወስድ አይፈቅድልንም። አንዳንድ ያቅም ጉዳይም አለ። አንዳንድ ደግሞ ይህን እያወቅሹ እያስፈለገሽ ያንን ነገር ቆይ ደርሳል ቆይ ደርሳል እያልሽ የምትተያቸው ብዙ ነገሮች አሉ። እና አንዳንዴ ለሰው የማይነገረውን ነገር ደፈር እያሩ እወጣለሁኝ። እና የሰው ምላሽ እኔ በእውነት ህዝባችን የተባረከ ህዝብ ነው፣ በጣም ቅን ህዝብ ነው። በቅንነት ስትናገሪ የተናገርሽበትን ዓላማ ተረድቶ በቅንነት የሚመልስ ኦዲየንስ ነው ያጋጠመኝ። ኢትዮ ኤልሲ ከዚህ በኋላ የት እንጠብቀው? በጣም ደስ የሚል ጥያቄ የጠየቅሽኝ። ሰው ያስባል እግዚአብሔር ያሳካል። ኢትዮ ኤልሲ መተዋወቂያችን ነው። ብዙ ኮንታክት እያደረጉኝ አብረን እንድንሰራ እያነጋገሩኝ፣ እኔም ያነጋገርኳቸው ሰዎች አሉ እና ገና በሚለው በቃ ገና ጅማሬ ነው። ገና የሚለውን ቃል እንዳትረሽ፣ ምክንያቱም ገና የሚለው ቃል ዘንድ የተነሳ ነው እንደዚህ አይነት ጀግና ጀግና የሆኑ የሀገሮቻችን ሰዎች በተለያየ ቦታ ያሉትን እያሰባሰብን እወቁልን እያልን አብረን በመጣመር እየሰራን እነሱም የራሳቸውን እኛም የራሳችንን እየሰራን በተለያየ ቦታ በእንደዚህ አይነት ሀሳብ ነው እየመጣ ነው። ኢትዮ ኤልሲ ወይም ኤልሳ ጌጡ ከአሜሪካ ድምፅ ጋር ለነበረች ቆይታ እንዲሁ እዚህ ተገኝተች። ለተመልካቾቻችን ተሞክሮችን ስላካፈልሽልን እጅግ አብዝቼ አመሰግናለሁ። ኤደንዬ፣ እግዚአብሔር ያክብርልኝ ስለሰጣችሁኝ እድል ከልቤ ከልቤ አመሰግናለሁ። ከጋቢና ጋር ናችሁ ያላችሁት። ዝግጅታችን ይቀጥላል። ቀጣዩ ጥንቅር ደግሞ በአዲስ አበባ የተለያዩ የአበባ ዝርያዎችን ጨምሮ ለአገልግሎት የሚውሉ አትክልቶችን እያለሙ በመሸጥ የሚተዳደሩ ወጣቶችን የስራ ህይወት የሚያስቃኘን ዘገባ ነው። ለውበትና ሌሎች አገልግሎቶች የሚውሉ የአበባ አትክልቶችን በቤት ውስጥና በግቢ ውስጥ ተክሎ መንከባከብ በአዲስ አበባ ከተማ እየተለመደ መጥቷል። ከዚህ ጋር ተያይዞ በከተማዋ የተለያዩ አካባቢዎች በማህበር ተደራጅተው በአበባ ልማት ስራ ላይ የተሰማሩ ወጣቶች ሰዎችም እየተበራከቱ ነው፣ ይለናል ኬኔዲ አባተ። ይቀጥላል። ወጣት ጌታ ቸራጥራው በአዲስ አበባ ከተማ በተለያዩ ማህበራት ተደራጅተው በአትክልት ስራ ላይ ከተሰማሩ ወጣቶች አንዱ ነው። በተለምዶ ሰሚት በመባል በሚታወቀው አካባቢ ለቤት ለግቢና ለአካባቢ ውበት እንዲሁም ለጥላ፣ ለመድኃኒት፣ ለመዋቢያና የአየር ሚዛንን ለመጠበቅ የሚሆኑ የተለያዩ አትክልቶችንና የአበባ ዝርያዎችን እያለማ እየተንከባከበና እየሸጠ ነው ያገኘነው። እኔ ስራውን የጀመርኩት 2010 ላይ ነው። በማህበር ተደራጅተን ነው። እኛም እዚህ የምናመርተውም አለ የምናመጣቸውም አትክልቶች አሉ። አንዳንድ ከደብረ ዘይት እናመጣለን፣ ከዚህም እናመርታለን። በእኔ ማህበር አምስት ማህበሮች ነን። አምስታችንም በዙ ስራ ነው የምንተዳደረው። ስራው አድካሚ ቢሆንም ግን ደግሞ በጣም ብዙ ነገሮችን እያየበት ትማራለኝ። አንደኛ አትክልት ማለት በቃ የሰው ልጅ ማለት ነው ለእኔ ማለት ነው ምክንያቱም ኮትኩተኸው አፈር አድርገህለት ውሃ ጠጥተው ነው የሚያድገው። ልክ እንደ ሰው ልጅ ስለሆነ ስራው ለእኔ በጣም አሪፍ ነው። ከአምስት ዓመታት በፊት ከአራት ጓደኞቹ ጋር ለአምስት ሆነው ስራውን በሰላሳ ሺህ ብር ካፒታል እንደጀመሩት ያጫወተን ወጣት ጌታቸር አሁን ስላሉበት የካፒታል መጠንና ስለ ቀጣይ ቅዱም ያብራራል። እኛ አሁን ያለንበትን የገንዘቡን መጠን ያው አትክልቱ ስለሆነ እሱ ነው በቃ። እኛ በገንም በሳምንትም በምንሰራት ነው እንጂ ያለንን እንትን ይሄን ያህል ነው ብለን ልንገልጸው አንችልም። እኔ ለወደፊት እቅዴ ማለት ይሄ አትክልት እየሰራውኝ በመንግስት ዙሪያ ለኛ እድል ተሰጥቶን ደሞ እየተንከባከብን ሰፊ ቦታዎችን እያለማን ብንሰራ ደስ ይለናል። ለአይን በሚማርከው በዚህ የተዋበ ስፍራ በማህበር ተደራጅተው በአበባና አትክልት ልማትና ሽያጭ ዘርፍ የተሰማሩ ሌሎች በርካታ ወጣቶችም ይገኛሉ። ፍጹም አሰፋ ከእነዚህ መካከል አንዱ ነው። እኛ አሁን አስር ነን፣ አስር ነን፣ ወጣቶች ነን። አማራጮችን መፈለግ ጀመርን። በቅርበትም የምናውቃቸው ስለነበሩ ይህንን ስራ የሚሰሩ ምክር አግኝተን መንግስትን ቦታ ጠይቀን ተደራጅተን ወደዚህ ስራ ልንገባ ችለናል። ስራውን የጀመርነው በዚህ ሁለት ወር ጊዜ ውስጥ ነው። ጥሩ ነው፣ እንደ መጀመራችን ጥሩ ተቀባይነት እያገኘ ነው። ሰውም አሁን ከናቹራል ምትኖች ጋር ያለው ግንኙነት ጥሩ ነው። ለፕላንትም ያለው ፍላጎት እየጨመረ ያለበት ሁኔታ ነው ያለው። ጥሩ እየሰራን ነው። እንግዲህ ብዙ አሉ የፕላንት ዝርያዎች ተቆጥሮ የሚያልቋር ገና ብዙ እንቀራለን። እነሱን እያሟላን ነው ከስተመራችን ሁሉም ነው። እንግዲህ ከግለሰቦች ጀምሮ ግለሰቦች ለቤታቸው ይወስዳሉ። ባንኮች፣ ተቋማት፣ ድርጅቶች ለድርጅታቸው ለቢሮ ማስዋቢያ፣ ለጋርደኖች፣ መንገድ አካፋዮች ለመንገዳቸው ከመንግስት ጀምሮ እነሱን እናገለግላለን። አበባና ሌሎች አትክልቶችን የሚሸምቱ ደንበኞቻቸው ቁጥር በየጊዜው እየጨመረ መምጣቱን አስተያየታቸውን የሰጡን አቅራቢዎች አጫውተውናል። የተለያዩ አበባዎችን በመግዛት ላይ እያሉ ያገኘናቸው ወይዘሮ ኤልሳቤት ታፈሰ ደግሞ በዚህ ስፍራ ቋሚ ደንበኛ እንደሆኑ ይገልጻሉ። እኔ አበባ በአጠቃላይ ወዳለሁ። በየጊዜው ያው ሲበላሹ የመጣው ቀይራለው፣ ያለውን እንከባከባለሁ። በጣም ወዳለሁ። የቤት ውስጥ ነው። ዛሬ ልገዛ የመጣሁት ቤት ውስጥ በፖት ገበያው በጣም እየጨመረ ነው የሄደ ያለው። እንግዲህ እነሱም ከትንሽ ጀምሮ ሲያሳድጉት ጊዜ ይፈጃል ይመስለኛል። ያ ጊዜ ነው በብር የሚቀይሩት። ስድስት ወርም አመትም ሶስት አመትም በላይ አንድ አበባ ተንከባክበው ነው እንደ ልጅ አሳድገው ስለዚህ በየጊዜው ወቅቱም ሲጨምር ይጨምራሉ። መኖሩ በራሱ ዋና ትልቁ ነገር መገኘቱ የምርጫህን አግኝተህ መግዛት ነው ደስ የሚያሰኝ። በየጊዜው የጊዜው መግዛት ባንችልም አቅም ስናገኝ እየመጣን ትንሽ ትንሽ እየገዛን ቤታችን እናሳምራለን። የአበባ አትክልቶች የሚሸጡባቸው ስፍራዎች በአዲስ አበባ እየተስፋፉ መሆናቸውንም የሚገልጹት ወይዘሮ ኤልሳቤት ለዚህም ምክንያት ነው ያሉትን ተናግረዋል። አሁን በየቦታው እንደ ልብ ይገኛል። ያው ንቃተ ሕሊናችን እየጨመረ እያደገ ሲመጣ ፍላጎታችንም ይጨምራል። እውቀታችን በጨመረ ልክ ማለት ነው። ስለዚህ የምናየው ነገር ሌላ ቦታ እየሳበን እኛም የራሳችንን ቤት በዛው ልክ የማሳመሩ ፍላጎት ያደርግናል። በዛ ልክ የሰፋ ይመስለኛል የሰው ፍላጎት። በተለይ በዚህ ሁለት ሶስት ዓመት ውስጥ በጣም ብዙ ሸማችም አለ። እንትኑም ደግሞ እንደዚህ እንደምታየው ነው። ለምልሞታ ያለ ስለሚሸጥ አለ። የሰው ቤት ስንገባ አሁን ቤት ውስጥ አበባ የሌለው ሰው የለም፣ በጥቂት እንጂ። ስለዚህ ያም ቀላል አይደለም። ትልቅ አስተዋጽኦ አላቸው። ደስ ይላል። በምንሰራው ስራ ራሳችንና መንግስትን ከመጥቀም ባለፈ አረንጓዴ አሻራን በማሳረፍ የምንጫወተው ሚናም ሀሴትን ያጎናጽፈናል፣ የሚሉት በአበባ ስራ ላይ የተሰማሩት አስተያየት ሰጪዎቻችን እንደኛ ላሉ ወጣቶች መልእክት አለን ብለዋል። እንደ ወጣትነት ያው ምናልባት በአሁን ባለንበት ሰዓት ላይ ስራው ምናልባት ዝቅ ብሎ መስሎ ለሚታየን ይኖራልና፣ ወጣቶች ሆነን ግን ደግሞ ስራ ላይ ወጣት ስለሆንክኝ ዝቅ ብለ መስራት መቻል ነው እንጂ የወደፊቱን የሚያቀናለ አሁን ላይ ዝቅ ብለ ስለሰራ መውደቅ የሚያጋጥም ነገር የለውም እና ስራው ደግሞ ለወጣት እንደውም ለእኔ ምቹ ነው፣ ከሌላ ስራ ይልቅ ይህም ብሰራ ብዙ ነገሮችን እየተማርኩበት ነው የሚሄደውና፣ ለእኔ በጣም አሪፍ ነው። አትክልት በትንሽዬ እንትንም ቢዝነስ መጀመር የሚችለው ነው። ስለዚህም ተበረታተው ቢሰሩ አሪፍ ነው ብዬ አስባለሁኝ። ነኝ የማስተላልፈው መልእክት እንግዲህ ወጣቶች ተምረው ትምህርታቸውን ጨርሰው ግዴታ ወደ ቅጥር ብቻ አይደለም መግባት፣ የሚኖሩባቸው የተለያዩ መንገዶች አሉ። በቡድንም በግልም በመሆን የራሳቸውን ስራ ቢጀምሩ ስራ ፈጠራውንም ቢለማመዱ ብዬ ነው። እነዚህ በማህበር የተደራጁ ወጣቶች አበባን ጨምሮ ለልዩ ልዩ አገልግሎቶች የሚውሉ አትክልቶችን ለኅብረተሰቡ እያቀረቡ በሚያገኙት ገቢ ራሳቸውንና ቤተሰባቸውን ከመጥቀም ባለፈ አካባቢውንም የተዋበ ገጽታ አልብሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ لك لميل لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت لكنت i <laughs> not አድማጮቻችን የእሁድ ምሽት የካቲት 26 2015 ዓ ም የጋቢና ቪ መሰናደው እዚህ ላይ ተጠናቋል። የደንገረማው መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በንጋው ምሽት በመደበኛ የቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ስጥልን ደናደ ደበታ Let's get it! كنات أموال <applause> لكنات، ونجنا سباق، هما في سدات، لكنات لني لكنات، بالكي لكان سباق، لكنات لني لكنات.